ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ጥቅምት 8 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐዬ ነን። ቤተ መንግሥት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ። ጠቅላይ ሚኒስትር አብይ አህመድ መጀመሪያ ስሜትን አረገብን ከቀዘቀዘ በኋላ ውይይት አካሄድ ራሱ እከሌ የቀሰቀሰኝ እከሌ ያደራጀኝ እከሌ ያደረገኝ ብሎ አወጡ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት ይሄ ለእነሱም ተነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮ ና ሲቪል ቢሆን ምንድን ነበር የሚያስከትለው ነው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና ዜናዎች እናነባለን። የኢትዮጵያና የኤርትራ የውጭ ጉዳይ ሚኒስትሮች ሞቃዲሾን ከጎበኙ በኋላ የየራስ በጋራ መግለጫ አውጥተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁና የኤርትራዎቻቸው ኦስማን ሳልሕ መሐመድ ከሶማሊያ ሕዝብና አመራር ጋር መቆሙን እንደሚቀጥሉ ደግመው አረጋግጠዋል። የሶማሊያ ፌዴራል መንግስት የሀገሪቱን የረጅም ጊዜ ማገገምን ለማጎላበት በሚያደርገው ጥረት መላ ዓለም አቀፍ ማህበረሰብ ተባብሮ ፌዴራል መንግስቱን እንዲደግፍም ጥሪ አቅርበዋል። በሀገር ውስጥም ሆነ በውጭ ያሉት ባለድርሻዎች ሁሉ ለሀገሪቱ ሰላምና መረጋጋት እንዲሰሩ ሁለቱ ሚኒስትሮች ጥሪ አድርገዋል። ለሉዓላዊነት፣ ለግዛታዊ ክብርና ለፖለቲካዊ ነጻነት ያላቸው የጋራ እውቅና እንደተጠበቀ ሆኖ የክልሉን ጸጥታ ብልጽግናንና መረጋጋት ለማስጠበቅ ያላቸውን ቁርጠኛነት በወጡት መግለጫ አስምረዋል። ከአዲስ አበባ የተለያዩ አካባቢዎች ተይዘው ወደ ጦር ላይ ወታደራዊ ማሰልጠኛ ተወስደው የነበሩ ወጣቶች መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን ዛሬ አስታወቀ። ዛሬ የተለቀቁት 1174 ወጣቶች በቁጥጥር ስር የዋሉት ከጸጥታ ችግር ጋር ተያይዞ እንደነበረና የተሰጣቸውን ስልጠና ማጠናቀቃቸውን ኮሚሽኑ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ ገልጿል። ወጣቶቹ በጦር ላይ ለአንድ ወር ራስን ከወንጀል ስለማራቅና ተያያዥ ስልጠናዎችን ለመስጠት የተያዘውን የጊዜ ሰሌዳ ማጠናቀቃቸው ወደ ቤተሰቦቻቸው እንዲቀላቀሉም የማጓጓዝ ስራ መጀመሩም ተገልጿል። ወጣቶቹ ዛሬ እንደሚፈቱ ቀደም ሲል ገልጾ የነበረው ፌዴራል ፖሊስ ኮሚሽንም ሆነ የአዲስ አበባ ፖሊስ ለተባለው ስልጠና ወደ ጦላይ የተወሰዱት ወጣቶች ቁጥር 1204 እንደ እንደነበረ አስታውቆ ነበር። በአዲስ አበባ ከተማ ሁከትና ብጥብጥ ለመፍጠር ወጣቶችን በማደራጀት ተጠርጥረዋል ሲል ፖሊስ ሶስት ሰዎችን ዛሬ ፍርድ ቤት አቀረበ። ፍርድ ቤቱ ሰባት ቀናት የምርመራ ጊዜ ሰጥቶ ተለዋጅ ቀጠሮ አድርጓል። መለስካቸው አመሀ ዝርዝሩን ልኳል። ፖሊስ ጥቅምት 6 ቀን 2011 ዓ ም የያዛቸውን አቶ ሚካኤል መልአክ እና አቶ ሄኖክ አክሊሉ የተባሉ ሰዎችን በተለያዩ የወንጀል ድርጊቶች ጠርጥሬያቸዋለሁ ብሎ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት አቅርቧቸዋል። ፖሊስ ለፍርድ ቤቱ እንደገለጸው ሁለቱ ተጠርጣሪዎች የአዲስ አበባ ወጣቶችን ሁከትና ብጥብጥ ለመፍጠር በተለያዩ ማኅበራዊ መገናኛ ዘዴዎች ሲቀሰቅሱና ሲያደራጁ እንደነበሩ፣ አዲስ አበባ ከተማን ከክልል የመጣ ሰው አይመራትን በማለት ቅስቀሳ በማድረግ ተሰማርተዋል በሚል ጥርጣሬ እንደያዛቸው ገልጸዋል። ፖሊስ በማካከልም የተከሳሾችን ቃል እንደተቀበለ የወንጀል ድርጊቶቹን የፈጸሙባቸውንም ሞባይሎችን እና ኮምፒውተሮቻቸውን እየመረመረ መሆኑን አስረድቶ 14 ቀናት ተጨማሪ የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪ ጠበቆች የፖሊስን ጥያቄ በመቃወም ደንበኞቻቸው በወንጀል የሚያስጠረጥራቸውን ድርጊት አልፈጸሙም ብለዋል። ከጠበቆቹ አንዱ አቶ ዳማው አስፋው ለቪኦኤ እንዳስረዱትም ሐሳባቸውን የመግለጽም ሆነ የመደራጀት መብታቸው በህገ መንግስቱ የተከበረ ነው ብለዋል። ስለሆነም ተጠርጣሪዎቹ የዋስ መብታቸው ተጠብቆ ከእስር እንዲፈቱ ጠይቀዋል። ፖሊስ በበኩሉ የጠበቆቹን ጥያቄ ተቃውሞ ተጠርጣሪዎቹ ቢፈቱ መረጃ ሊያጠፉና የምስክሮችንም ሐሳብ ሊያስለውጡ ይችላሉ በማለት ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ለፖሊስ ተጨማሪ ሰባት ቀን የምርመራ ጊዜ በመፍቀድ ለጥቅምት 15 ቀን 2011 ተለዋጭ ቀጠሮ ሰጥቷል። ሁለተኛ ተጠርጣሪ አቶ ሄኖክ አክሊሉ የሕግ ባለሙያ ሲሆኑ ከወራት በፊት የሽብር ክስ ተመሥርቶባቸው ጠበቃ ላጡ አያሌ ዜጎች በነፃ የጥብቅና አገልግሎት ሲሰጡ እንደነበሩ ዛሬ ጠበቆች በዋስ እንዲፈቱ ለፍርድ ቤቱ አቤት ሲሉም ይህንኑ ሙያዊ መልካም ምግባራቸውን አንስተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። በትግራይ ክልል እንደርታ ወረዳ የሚገኘው የኢታካ ጨርቃጨርቅ ፋብሪካ ዛሬ ተመርቆ መከፈቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የፋብሪካው ባለቤት ካልዞዲያ ግሩፕ የሚባለው የጣሊያን ኩባንያ ሲሆን በአሁኑ ጊዜ 22 ሚሊዮን ብር የሚገመት የጨርቃጨርቅ ምርት በየወሩ ለውጭ ገበያ እያቀረበ እንደሚገኝ ተገልጿል። የኢታካ ጨርቃ ጨርቅ ፋብሪካ ለ1100 ሰራተኞች ቋሚና ጊዜያዊ የሥራ እድል የፈጠረ ሲሆን በቀጣይም የሰራተኞችን ቁጥር ወደ 1500 ከፍ ለማድረግ እቅድ መያዙ ተጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ የገባበት ያልታወቀ የሳውዲ ተወላጅ ጋዜጠኛን በሚመለከት ከሳውዲ አረቢያና ከቱርክ ባለሥልጣኖች ጋር ስለተነጋገሩበትና ስለተደረገው ምርመራ ለፕሬዚዳንት ትራምፕ አስረድተዋል። አሜሪካ ይኖር የነበረው ጋዜጠኛ ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ውስጥ በሳውዲ ሰላዮች ተገድሏል ትላለች ቱርክ። የቱርክ መርማሪዎች በአንድ ሳምንት ውስጥ ለሁለተኛ ጊዜ ቆንስላውን በአዲስ መልክ ፈትሸው በአቅራቢያው ባለው የሳውዲ ቆንስላ መኖሪያ ቤትን ለዘጠኝ ሰዓታት ያህል ከፈተሹ በኋላ ነው ፖምፒዮ በዋይት ሀውስ ከፕሬዚዳንት ትራምፕ ጋር ተገናኝተው የተናገሩት። ቆንስላው ባለፈው ማክሰኞ ወደ ሪያድ ሳይታሰብ ተመልሰዋል። ይሁንና ከፍተኛው የዩናይትድ ስቴትስ ዲፕሎማት ከሪያድ ሲነሱ የሳውዲ መሪዎች የራሳቸውን ምርመራ እስከሚያካሄዱበት ጊዜ ድረስ ስለ ጉዳዩ መነጋገር አይፈልጉም ብለዋል። የምርመራውን ውጤት ይፋ እናደርጋለን ማለታቸውንም ገልጸዋል። ሳውዲ አረቢያ ስለ ካሾጂ መጥፋት የማውቀው ነገር የለም ብላለች። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍጋኒስታን ውስጥ ኃይለኛ ናቸው የሚባሉት የፖሊስ አዛዥ ጀነራል አብዱር ራዛቅ እና ሌሎች ሁለት የደቡባዊ አፍጋኒስታን ከፍተኛ ባለሥልጣኖች በተኩስ ልውውጥ ወቅት ተገድለዋል። ጥቃቱ የተፈጸመው የዩናይትድ ስቴትስ ከፍተኛ ጀነራል ስካት ሚለር ክፍለ ሀገሪቱን እየጎበኙ በነበረበት ወቅት ነው። ጀነራል ሚለር ከካንዳሃር አስተዳዳሪና ከሌሎች የክፍለ ሀገሩ ባለሥልጣኖች ጋር ለመነጋገር በአስተዳዳሪው ቅጥር ግቢ ውስጥ የነበሩ ቢሆንም ጉዳት እንዳልደረሰባቸው ታውቋል። የአካባቢው ሚዲያ በተገለጸው መሰረት ባለስልጣኖቹ ከተነጋገሩ በኋላ ወደ ሄሊፖድ ባመሩበት ወቅት ነው ተኩሱ የተከፈተውም። ሪዛክ ከታሊባን ከተሰነዘሩባቸው በርካታ የመግደል ሙከራዎች ቀደም ሲልም ተርፈው ነበር። ከእርሳቸው ሌላ የስለላ አገልግሎት ኃላፊ ዛሬ በተከፈተባቸው ጥቃት ተገድለዋል። የካንዳሃር ክፍለ ሀገር አስተዳዳሪ በከባዱ ቆስለዋል ተብሏል። ሁለት አሜሪካውያን፣ አንዱ ወታደር ነው በጥቃቱ ቆስለዋል። አንድ የአካባቢው ፎቶግራፍ አንሺ በዚህ ጥቃት ተገድሏል። ታሊባን ዛሬ ለጥቃቱ ኃላፊነት በመውሰድ የጥቃቱ ኢላማዎች ጄኔራል ራዛክና አሜሪካዊው ጄኔራል ሚለር እንደነበሩ ገልጿል። ጥቃቱን ያካሄዱት ሰርጎ ገቦች ናቸው ብሏል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በቻይና እና በዩናይትድ ስቴትስ መካከል የከፍተኛ ደረጃ ግንኙነት ማድረግ ካልታሰበ ግጭት ያድናል ሲሉ ለቻይናው አቻቸው ተናግረዋል። ማቲስ የቻይናው መከላከያ ሚኒስትር ወይፌንጋር የተነጋገሩት ሲንጋፖር በሚካሄደው የእስያ ሀገሮች የጸጥታ ጉባኤ ጎን ነው። የዩናይትድ ስቴትስ ባለሥልጣኖች ከስብሰባ በኋላ ሲናገሩ ከቻይና ጋር ያለው ወታደራዊ ግንኙነት የተረጋጋ ይመስላል ብለዋል። አዲስ ስምምነት ግን አልተደረገም። በዋሽንግተንና በቤዥንግ መካከል ያለው ወታደራዊ ግንኙነት ከቅርብ ጊዜያት ወዲህ በተከሰተው የንግድ ጦርነት፣ የቻይና ወታደራዊ ኃይል ከሩሲያ የጦር መሳሪያ በመግዛቱ አሜሪካ ማዕቀብ በመጣሏ፣ ቻይና በደቡብ ቻይና ባህር ላይ ወታደራዊ ናቁጣዎችን በመመስረቷ ምክንያት ሻክሮ ቆይቷል። ወደ ዩናይትድ ስቴትስ እያመሩ ያሉትን ብዙ ቁጥር ያላቸው የማዕከላዊ አፍሪካ ፍልሰተኞችን ሜክሲኮ ካላቆመች በስተቀር ከሀገሪቱ ጋር የሚዋሰነውን ድንበሬን እዘጋለሁ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ዝተዋል። ፕሬዚደንቱ ዛሬ ማለዳ በትዊተር ባስተላለፉት መልእክት ፍልሰተኞቹ በዩናይትድ ስቴትስ ላይ የሚያደርሱትን ወረራ ዲሞክራቶች እየመሩ ነው ሲሉም ከሰዋል። አያይዘውም ሜክሲኮ በዩናይትድ ስቴትስ ላይ የሚደረገውን ወረራ ካላቆመች ለማዕከላዊ አሜሪካ ሀገሮች የሚሰጠውን ገንዘብ ሁሉ አቆማለሁ ብለዋል ፕሬዚደንት ትራምፕ። ትራምፕ ዛቻውን ያሰሙት በብዙ ሺህ የሚቆጠሩ የሆንዱራስ ተወላጅ ስደተኞች ዩናይትድ ስቴትስ እንገባለን በሚል ተስፋ በጓቴማላ በኩል ሜክሲኮ ከደረሱ በኋላ ነው። ፍልሰተኞቹ ከአካባቢያቸው የወጡት ድህነትንና ግጭትን ሸሽተው ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርስ በ25 ሜትር ባንድ በ11720 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የሐሙስ ጥቅምት 8 2011 ዓ ም ምሽት ፕሮግራም ነው። የሲቪሉ ማህበረሰብ ድርጅቶች ዴሞክራሲን በኢትዮጵያ ለማጽናት ያላቸው ቦታና ሚና ማውራት ያለብን የሲቪል ማህበራት ምን አይነት ሚና ሊኖራቸው ይችላል፣ በሽግግር ወቅት ወደ ዲሞክራሲ ለመሸጋገር በሚደረገው ጥረት ውስጥ የሲቪል ማህበራት ምን አይነት ሚኖራ ሊኖራቸው ይገባል የሚል ነው። እንደውም እንደኔ እንደኔ አሁን በኢትዮጵያ የተደራጁ ሲቪል ማህበራት እንዳለመኖራቸው መጠን ሲቪል ማህበራት በሌሉበት ሁኔታ እንዴት ወደ ዲሞክራሲ መሸጋገር አለብን የሚል ራሱ ውይይት ማድረግ ያስ አዲስ አበባ በውይይቱ ላይ መሪ ሀሳቦችን በመስጠት ከተሳተፉት መካከል የኢንተርኔት ላይ ጸሐፊው በፈቃዱ ኃይሉን የአዲስ አበባ ዘጋቢያችን መለስካቸው አመሃ አነጋግሯል። በምሽቱ ዘገባችን ይዘነዋል። the reason for life what they believe የህይወት ዓላማ የሚኖርለት ምክንያት የሚለው መጽሐፍ ደራሲ የምሽቱ የባህልና ማኅበረሰብ እንግዳ ዶክተር ዋልተንጉሥ ዳርጌ አዎ ከህይወት ከፍቅር ይዞኛል ብል በቃ ደስ ይላል። እያንዳንዷን ቀን የምወደው ነገር እያደረኩ ማሳለፍ እወዳለሁ። ይህ ኗ ህይወት ኋላፊ ናት። ስለዚህ እያንዳንዷን ቀን አጣጥመ ስታሳልፈው ህይወት ትርጉም እያገኘ ይመጣል። በዛ ልኩ ደግሞ ግድየለሽ ከሆንክ ደግሞ ነገ የሚባለው ነገር አይኖ ዛሬ ካልተዘጋጀ የአራት የዓለማችን ታላላቅ የፊዚክስ፣ የሥነ ልቦና፣ የፍልስፍና፣ የሥነ ጽሑፍ ሰዎች ሕይወት ፍልስፍናና እምነት በሚመረምረው መጽሐፍ ዙሪያ ከተሰናዳ ወግ የተወሰደ ነው። በምሽቱ ይዘነዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ባለፈው ሳምንት ለደሞዝና ለጥቅማጥቅም ጥያቄ ወደ ቤተ መንግስት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ገልጸዋል። የወታደሮቹ ሀሳብ ክፋት ይኑሩበት አይኑረው ስለማናውቅ ብልሹ ሁኔታ ሳይፈጠር ሁኔታው በዘዴ መፈታቱን ተናግረዋል። ከቀበሌ ጀምሮ እስከ ከፍተኛ ካቢኔ ድረስ ያለው ተቋም ብቃት አነስተኛ መሆኑን በዛሬው ንግግራቸው የገለጹት ጠቅላይ ሚኒስትር አብይ ችግር የፈጠረውን ጭንቅላት ችግር ፈቺ ማድረግ ቀላል አይደለም ብለዋል። በሰሞኑ ፕሬዝደንት ሙላቱ ተሾመ የፓርላማ የዘንድሮ ስራ የመክፈቻ ንግግር ዙሪያ ከአባላቱ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ በሰጡበት በዛሬው ንግግራቸው ግድያዎችን የዜጎች መፈናቀልን፣ የደሞዝ ጭማሪና የበጀት ምደባን አስመልክቶ ለተነሱ ማብራሪያዎች ሰጥተዋል። ጽዮን ግርማ ዝርዝሩን ይዛለች። ከ11 ቀናት በፊት መስከረም 28 2011 ዓ ም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች መክፈቻ ላይ የተሰማውን የፕሬዚዳንት ሙላቱ ተሾመን ንግግር ተንተርሶ ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያን የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው መካከል እረቡ መስከረም 30 2011 ዓ ም በቤተ መንግስት ስለነበረው የመከላከያ ሰራዊት አባላት ጉዳይ አብራርተዋል ጠቅላይ ሚኒስትሩ የደሞዝና የጥቅማጥቅም ጥያቄ ይዘው ቤተ በመንግስት ከነትጥቃቸው የሄዱት አባላቱ አምስትና አስር በሚሆኑ ሰዎች ለከፋ አላማ ተቀስቅሰው የሄዱ እንደነበሩ ጥቆማ ሰጥተዋል። የወታደሮቹ አመጣጥ ህገ መንግስቱን የጣሰ ብቻ ሳይሆን የተጀመረውን ለውጥ ለማደናቀፍ ያለመና በክፉ ሀሳብ የተሞላ ነበር ብለውታል። ይህ ከታወቀ በኋላ በተኩስ በታገዘ እርምጃ ቢወሰድ ውጤቱ የከፋ ስለሚሆን አጠቃላይ ሁኔታውን መርምሮ በሳል እርምጃን በመውሰድና ቁጣን በማብረድ የወቅቱን ችግር በዘዴ መፍታት እንደተቻለ ገልጸዋል። ጠቅላይ ሚኒስትሩ መጀመሪያ ስሜትን አረገብን ከቀዘቀዘ በኋላ ውይይት አካሄድን። ራሱ ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አወጡ። ለሕግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት ይሄ ለእነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው። ይሄ ጉዳይ ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን ርር ያለ ማለት ነው። ይህንን አደረኩ ያሉበትንም ምክንያት አያይዘው ገልጸውታል። ከቡራዩ፣ ከሰበታ፣ ከለገጣፉ አርሶአደር ወጣት ተደራጅቶ እየመጣ ነው። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። ተዝና የተዝናናው መስዬ ህዝብ አረጋግቼ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በነገራችን ላይ በዛ ሁኔታ ካለፈ በኋላ ወይኔ አመለጠን ሳንገለው የሚሉ ኃይሎች ነበሩ። አቃለን አንመልከተው ወይም እንደነበረውን ጨፍልቅ እንደፍጥጥ እንሰርና ጸረ ዲሞክራት መንግስት እንሆን አይችለን። ዋጋ ከፍለንም ቢሆን እንሻገር ካላችሁ ግን ፈተናው ከባድ ፈተናው ደግሞ የሚበረታው ከውስጥ ነው። የማይነገር የማይዘረዝር ማለት ጠቅላይ ሚኒስትሩ የወታደሮቹን ሁኔታ ለማብራራት የተንደረደሩበት ምላሽ የተነሳው የተቋማዊ አቅምን በተመለከተ ለተነሳ ጥያቄ ምላሽ ሲሰጡ ነው። በኢትዮጵያ በቀበሌ አካባቢ ያሉ የታችኛው እርከን ፈርሰዋል ለሚለው ጥያቄ ቀበሌ ብቻ ሳይሆን ከላይ ጀምሮ ተቋማዊ ብቃት ማነስ እንዳለ አረጋግጠዋል። ከላይ ጀምሮ መንግስት ባቀደው ልክ እያንዳንዱ መሪ ሰርቶ ማስፈጸም ወደሚችልበት ተቋማዊ ብቃት አላደገም። ከላይ እስከታች በስድስት ወር ውስጥ ጠንካራ ቁመና ያለው ተቋም መፍጠር የሚችል ሀገር ለመኖር እርግጠኛ ባልሆንም፣ እንደዚህ ቀላል ከሆነ ኢትዮጵያ ውስጥ እስከዛሬ ድሃ መሆን መለመን ባላስፈለገ ነበር። ሌላውን ተዉትና፣ የቀበሌውን እንተውና ትናንትና ከትናንትና ወዲያ ያጸደቃችሁት ካቢኔ ሀያ ሚኒስቴር ማጽደቅ በራሱ የነበረው ጭቅጭቅና ፈተና በጣም ከባድ። ሰዎች የተለያየ ፍላጎት እንዳላቸው የተናገሩት ጠቅላይ ሚኒስትሩ ነገሮች አስተያየት እንደ መስጠት ቀላል እንዳልሆኑም ይናገራሉ። አሁን ያለው የኢትዮጵያ ሕገ መንግሥትና ጠቅላይ ሚኒስትር በቀጥታ በህዝብ ድምፅ ይመረጥ አይደለም። በቀጥታ በህዝብ ተመርጦ እንደ ፕሬዚዳንት የራሱ ካቢኔ ከፈለገበት ቦታ ፊክ አድርጎ ይፈጥር አይደለም። በድርድር ነው ከፓርቲዎች ጋር በአንድ ጀንበር ለውጥ ማምጣት የምንችል መስሎት የሚያስብ ሰው በጣም ስቷል። አስቸጋሪ ንትርኮች እና ድርድሮች ያስፈልጋሉ። አንዱን ወገን አንተ አያስፈልግህም፣ አይገባህም፣ ሂድ ወዲያ ብለን ደግሞ ደስተን ከሄድን ተመልሰን ትናንትና ውስጥ እንገባለን። በተቻለ መጠን የሁሉንም ግሩፕ ስሜት፣ የሁሉንም ሀሳብ ስሜት አቅፎ ተያይዞ ለመሄድ ትሬድ ኦፍ አለ ማለት ነው። እየፈለግን የምናጣው ነገር አለ ማለት ነው። እንደምንናገረው እንደምንተቸው ቀላል አይደለም። ሀያ ሰው መምረጥ እያለ እያለ ቀበሌ ሲደርስ ምን ያክል ችግር እንዳለው ማሰብ ጥሩ፣ ምክንያቱም ለውጥ ልክ እንደ አንድ ዛፍ ከዚህ ጋ ነቅለን እዚህ ጋ የምንተክለው ጉዳይ አይደለም። ለውጥ በተፈለገው ፍጥነትና ጥራት እንዳይሄድ የሚያደርገው ውጫዊ ፋክተር ብቻ አይደለም፣ ውስጣዊ ፋክተር ነው። ያካሄድነው ሪቮሉሽን አይደለም። ችግሩን ለመፍታት ብቃት ያለው አመራርና ተቋማዊ አሰራርን ለመገንባት እንደሚሰራም ገልጸዋል። አዲስ የተዋቀረው ካቢኔም ከዚህ አንጻር ከስልጠና ጀምሮ በርካታ ስራዎችን ለመስራት እንደታቀደ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሌላው ማብራሪያ የሰጡበት ጥያቄ በሀገሪቱ በሰላምና ጸጥታ ጉዳይ በተለያየ ቦታ ስለሚከሰተው ግድያ፣ የዜጎች መፈናቀልና ሕግ ማስከበርን መሰረት አድርገው ለተነሱ ጥያቄዎች ነው። ባለፉት ሁለትና ሶስት አመታት ኢትዮጵያ ውስጥ ሲያጋጥም የነበረው መፈናቀል፣ ግድያ፣ የዜጎች ጉስቁልና፣ በሰላም ወጥተው በሰላም መግባት አለመቻል እጅግ በጣም አስነዋሪ ወገን በወገኑ ላይ ጭካኔ ያሳየበትና ኢትዮጵያ እንደ ሀገር እንዲሁም ህዝቦቿ የተፈተኑበት ከዚህ ለመውጣት የሁላችንም ርብርብ የሚጠይቅ እጅግ አስከፊና አሳፋይ ተግባር መሆኑን በተደጋጋሚ ስናነሳ ቆይተናል። በኢትዮጵያ ውስጥ ታይቶ በማይታወቅ ደረጃ ዜጎች በራሳቸው ወገን ላይ በዚያ ልክ ጨክነው መፈናቀል፣ ግድያ፣ ዘረፋ ያካሄዱበት ሁኔታ በሚቀጥሉት ዘመናትም በታሪካችን ውስጥ እንደ ጥቁር ጠባሳ የሚታይ ይሆናል። ግድያው ዝም ብሎ በዘፈቀደ ወይም ሰዎች በግልፍተኝነት ተነሳስተው የፈጠሩት ሳይሆን ከጀርባው ሌላ ዓላማን ያዘለ ነው ብለውታል። ይህ ሀሳብ ተራ ወንጀል አይደለም፣ የተቀናጀ የፖለቲካ ዓላማ ያለው ሀገርን በማስጨነቅ ሕዝብን በማሸበር ያለው ሁኔታ ለመቀየር ታቅዶ ታልሞ ሰው አደራጅተው ፋይናንስ በመደገፍ ሲሰራ የቆየ ተግባር ይህም ሆኖ ግን የተሰራው ወንጀል የዘር ማጥፋት ነው የሚል ስያሜ ከተሰጠው ለሌላ ዓላማ የተነሱ አጥፊዎቹን ከመጥቀም ውጪ የሚፈይደው ነገር አይኖርም፣ ብለውታል። ስርዓት አልበኝነት የወቅቱ የሀገሪቱ ፈተና እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ ስርዓት አልበኝነት በጣም በከፍተኛ ጥንቃቄ ማየት የሚገባ ጉዳይ ይሆናል። ይህን ከማድረግ አንጻር ባለፉት ስድስት ወራት መንግስት በሶስት ከፍሎ የሰላሙን ሁኔታ ለማየት ሞክሯል። አንደኛው ግጭት ማስቆም ነው። እዚህም እዚያም በተጠና ሁኔታ ታስቦበት ማንና ማንን ብናጋጭ ነገሩ ሊባባስ ይችላል ተብሎ በእቅድ በጥናት ስለሚሰራ እነዛን ግጭቶች ሲያጋጥሙ ቶሎ የማክሸፍ የማስቆም ስራ ነው። ሁለተኛው እንደ መንግስት እየሰራን ያለነው እምቅ የግጭት አቅም ያላቸውን ኤሪያዎች ለይቶ መከላከል ነው። ፖቴንሻል የግጭት ሁኔታ የሚታይባቸውን ከባቢዎች እና ግጭቶች ማምከን ነው። ይሄም ጎልቶ ወጥቶ ህዝብ ጋር ሳይደርስ የመከኑ ግን ብዙ የታሰበላቸው የታቀደላቸው የግጭት ህልሞች፣ እቅዶች ነበሩ። ሶስተኛው ዘላቂ ሰላም ማስፈን ነው። ዘላቂ ሰላም ማስፈን የሚያስፈልግበት ምክንያት ሰው ገስቶ ሸጦ ወጥቶ ለመግባት ምንም ችግር እንደማያጋጥመው የሰላም ስሜት ሲሰማው ማለት ነው። ያን ኢትዮጵያ ውስጥ ማምጣት ይኖርብናል። ያን ለማምጣት ዋናው የሰላሙ ባለቤት እና ዘብ የሆነው ራሱ ህዝቡ ነው። ጠቅላይ ሚኒስትሩ አያይዘው መንግስት ህግን ለማስከበር እስካሁን የእስር እርምጃ መውሰዱን አብራርተዋል። የግልና የመንግስት መገናኛ ብዙሀን አዘጋገብ ሁኔታ፣ ስለ ጋዜጠኞች፣ ማህበራዊ ሚዲያን በተመለከተ ማብራሪያ ሰጥተዋል። የደሞዝ ጭማሪ፣ የበጀት ምደባና የዋጋ ግሽበትንም በተመለከተ አንስተዋል። አድማጮች በጠቅላይ ሚኒስትሩ ምላሽ ላይ የባለሙያዎችን አስተያየት ይዘን እንመለሳለን። በሌላ በኩል ከአዲስ አበባ የተለያዩ አካባቢዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተወስደው የነበሩ ወጣቶች መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን ዛሬ አስታውቋል። ዛሬ የተለቀቁት 1174 ወጣቶች በቁጥጥር ስር የዋሉት ከጸጥታ ችግር ጋር ተያይዞ እንደነበርና የተሰጣቸውን ስልጠናም ማጠናቀቃቸውን ኮሚሽኑ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ ገልጿል። ወጣቶቹ ዛሬ እንደሚፈቱ ቀደም ሲል ገልጸው የነበረው ፌዴራል ፖሊስም ሆነ የአዲስ አበባ ፖሊስ ለተባለው ስልጠና ወደ ጦር ላይ የተወሰዱት ወጣቶች ቁጥር 1204 እንደነበረ ቀደም ሲል አስታውቆ ነበር። ጠቅላይ ሚኒስትር አብይ አህመድ ዛሬ ለፓርላማው በተናገሩበት ወቅት የነዚሁኑ ወጣቶች ጉዳይም አንስተው ነበር። ወደ ጽዮን ልመልሳችሁ። በአዲስ አበባ ከተማ ከመስከረም ሁለት እስከ ስምንት ድረስ ባለው ጊዜያት ከተለያዩ ቦታዎች ታስረው ወደ ጦላይ ወታደራዊ ካምፕ ተወስደው የነበሩት ወጣቶች በዛሬው ዕለት መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ለሀገር ውስጥ መገናኛ ብዙሀን ተናግረዋል። ኮማንደር ፋሲካ ፋንታ 1ሺ174 የሚሆኑ ወጣቶች ዛሬ መለቀቃቸውን ገልጸው ከነዚህ ውስጥ ሰላሳ የሚሆኑት በማህበራዊ ችግር ምክንያት ቀደም ሲል ይወጡ ናቸው ብለዋል እንደ ሀገር ውስጥ መገናኛ ዙሀን ዘገባ ተጠርጣሪዎቹ ዛሬ ተለቀው በተሽከርካሪዎች ወደ አዲስ አበባ ተመልሰዋል ብለዋል። እነዚህ ወጣቶች ከእስር እንዲለቀቁ ለሶስት ቀናት በማህበራዊ ሚዲያ ዘመቻ መደረጉን የዓለም አቀፉ የሰብአዊ መብት ተቋማት ድርጅት አምነስቲ ኢንተርናሽናል እስሩ ህገ ወጥ ነው ማለቱን ጠቅሰን ከትላንት ወዲያ መዘገባችን ይታወሳል። ጦል ላይ የሚገኙ ወጣቶችን በተመለከተ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልና የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ቁጥራቸው 1 ነው ሲሉ ለአሜሪካ ድምፅ መግለጻቸው ይታወሳል። በዛሬ ዕለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ጠቅላይ ሚኒስትር አብይ በበኩላቸው ስለ እነዚህ ወጣቶች ማብራሪያ ሰጥተዋል። የነበሩትን ቅሬታዎች፣ የተቃዋሚ የፖለቲካ ፓርቲዎችም ይህንን ማንሳታቸውን፣ በእስር ላይ የሚገኙ ወጣቶችን ቢሮ ድረስ አስጠርተው ማነጋገራቸውን፣ የፖሊስንም ሪፖርት መመልከታቸውን ገልጸዋል። አያይዘውም በፖሊስ በኩል ምንም አይነት ስህተት የለም ሁሉም ወጣቶች ወንጀለኛ ናቸው ብለው እንደማያምኑም ተናግረዋል። የተያዙ ሰዎች ሁሉም ወንጀለኛ ናቸው፣ አንድም ሰው ወንጀል የሌለበት የለም፣ አጣርተን ነው የያዝነው የሚል ትምኪት ነው የለኝም። ምክንያቱም ያለንን ሲስተም እናውቀዋለን። ያለን ሲስተም አጥርቶ የመያዝ ብቃቱ የደከመ ብቻ ሳይሆን ልምምዱም አናሳ ስለሆነ ደምሮ የሆኑ ሰዎች ይዞ ሊሆን ይችላል። እነዛ ሰዎች መጥተው ካነጋገሩኝና መረጃ ካገኘው በኋላ ታንጀብል የሆነ የተረጋገጠ ማስረጃ ያለባቸው ሰዎች ለፍርድ እንዲቀርቡ፣ አብዛኛው ግን ሳያቅ በስሜት ትናንሽ ብሮሱ የተቀላቀለው ደግሞ የተወሰነ ስልጠና ተሰጥቶት እንዲለቀቅ ነበር አቅጣጫ የተቀመጠው። በዚህ ሂደት ውስጥ የተጎዱ ወጣቶች ካላግባብ የታሰሩ ወጣቶች አስርም መቶ ሀምሳም ካሉ የለውጥ አካል አድርገው ማሰብ አለባቸው። በየቀኑ በህይወታችን ተወራርደን ነው ለውጥ እየመራን ያለ ነው። አልጋ በአልጋ የሆነ ጉዞ አይደለም። ለውጥ በየቀኑ በምናደርገው እንቅስቃሴ ከውስጥም ከውጭም አደገኛ ሁኔታዎች እያጋጠሙን ህይወታችንን ጭምር ቢሆን ሰጥተን ለውጡን ማስቀጠልና የኢትዮጵያን አንድነት ማረጋገጥ አለብን በሚል እሳቤ ነው የሚሰራው። ይህን አውቆ ወጣቱ የተቀበለው መከራ የተቀበለው ችግር ካለ ለለውጡ የከፈለው ዋጋ አድርጎ ማሰባል። ጠቅላይ ሚኒስትር አብይ አህመድ ባለፉት አራት ወራት ብቻ ከ1700 ሰዎች በላይ በቁጥጥር ስር እንደዋሉ ጠቁመው ከእነዚህ ውስጥ ከ1000 በላይ የሚሆኑት በደቡብ ክልልና ሐዋሳ ከ300 በላይ ደግሞ በቡራዩ መሆናቸውን ተናግረዋል። ከ80 በላይ በአዲስ አበባ እንዲሁም በአካባቢ በሌሎች አካባቢዎች ላይ በወንጀል ድርጊት ላይ ተሰማርተው የነበሩ ሰዎች በቁጥጥር ስር መዋላቸውንም ጠቅላይ ሚኒስትር አብይ በዛሬው ዕለት ተናግረዋል። መንግስት በአሁኑ ወቅት በአዲስ ባቀዳቸው ስራዎች ወጣቱን በስፋት ተጠቃሚ ለማድረግም እየሰራ መሆኑን ገልጸዋል። በሰሞኑ የፓርላማው ስራ በዛሬው የጠቅላይ ሚኒስትሩ ንግግርና ማብራሪያ ላይ ተጨማሪ ማብራሪያዎችንና ትንታኔዎችን ከመንግስትም ከመንግስት ውጭም ካሉ ባለሙያዎችና ባለሥልጣናት እንደዚሁም ከእናንተው ከአድማጮቻችን ተሳትፎ ጋር እየያዝን ሰሞኑን እንመለሳለን። ጽዮንን አመሰግናለሁ ለዘገባዎቹ። ከአሜሪካ ድምፅ መጽሔት ነው እያደምጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራችን ለመመለስ ብንፈልግም ላቀረብነው ጥያቄ መልስ ሳይሰጠን ወራት አለፉ ሲሉ ቅሬታ አሰምተዋል። ቀደም ሲል ጥገኝነት ጠይቀው እዚያው ይኖሩ እንደነበር፣ ቁጥራቸው 350 እንደሚሆን የተናገሩት እነዚህ ኢትዮጵያውያን ጥያቄያቸውን ያቀረቡት ለተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር መሆኑን አመልክተዋል። ስለ ጉዳዩ የጠየቀው የጅቡቲ የሚገኘው የኢትዮጵያ ኤምባሲ ጉዳያቸው በመንግስታቱ ድርጅት ተቋም እጅ ላይ በመሆኑ ጣልቃ መግባት እንደማይችል ለቪኦኤ ገልጿል። የዩኤንኤችሲአር የጥገኝነት ጥያቄዎች መጠለያ ጣቢያ ዋና ኃላፊ በበኩላቸው በፈቃደኝነት የመመለስ ጥያቄያቸው በሂደት ላይ እንደሚገኝ ገልጸዋል። መስታወት አራጋው ሁሉንም አነጋግራ ተከታዩን ዘገባ ልካለች። በጅቡቲ አልአዴ በተባለ የተባበሩት መንግስታት የስደተኞች መጠለያ ጣቢያ ከ20 ዓመታት በላይ ኖረናል፣ 350 እንሆናለን ያሉን ከተለያዩ የኢትዮጵያ አካባቢ ፈልሰው የመጡ ስደተኞች የጉዞ ሰነድ እንዲዘጋጅላቸውና የመቋቋሚያ ድጎማ እንዲሰጣቸው ጠይቀዋል። ሁሉም ስደተኞች ስማቸው በግልጽ እንዲነገር አይፈልጉም። ከዘጠና አንድ ደርግ በሚፈርስ ጊዜ እዛ ከአሰብ አካባቢም ከተለያየ ኢትዮጵያ ክፍል የገቡ የደርግ ወታደር የነበሩ ሌሎችም ሲቪሎች አሉ። እኛ ደግሞ በፊት በነበረ ሁኔታው ጥሩ ስላልነበረ የግድ ጠፍቼ ድንበር አቋርጬ ነው ወደ ጅቡቲ ገብቼ ጥገኝነት ጠይቀን ሁላችንም በአንድ የስደተኛ ካምፕ እንኖራለን እና ስንኖር ብዙ ችግሮች አሉብን እንደ ሌላው ስደተኛ ካምፕ ፋሲሊቲ የተሟላ ነገሮች የተሟሉበት ቦታ አይደለም። ይህ ከመሞት መሰረት በሚል ሀሳብ ይህን ያላረት እዚሁ እየወለድን ልጆቻችን ደግሞ ሌላ ልጅ እየወለዱ እንኖራለን እና የህይወት ለውጥ የለንም። የሀገሪቱ ውስጥ ምንም አይነት ስራ መስራት አይቻልም ዜጋ ካልከሆነ በስተቀር። እኛም ሀገራችን ላይ ገብተን የሀገራችንን ዋጥተን ብንሞትም ብንኖርም እሱ ይሻለናል ብለን ተደራጅተን ስም ዝርዝራችንን ጽፈን ለሚመለከታቸው ቢሮ አመለከትን። ዩኤንኤችሲአር የጅቡቲ ቅርንጫፍ ለኢምባሲ ለኢትዮጵያ ኢምባሲ ሁሉ ጽፈናል፣ ግን እስካሁን የተሰጠን መፍትሄ የለም። አሁንም አለን። ስንት ትሆናላችሁ አላችሁ? በአጠቃላይ ወደ ሶስት መቶ ሀምሳ አካባቢ እንሆናለን ማለት ነው፣ ከነቤተሰባችን ሀያ ስምንት አመት ይኖራለ። ከዛ ለ የደረጃው እንደነገርኩሽ ወደ ጅቡቲ ተሰደው መኖር የጀመሩት ሌላው ስደተኛ በዚሁ መጠለያ ውስጥ ትዳር መስርተው የሀያ አመት ልጅ አድርሰዋል። ወደዚህ አሁን የመጣሁት እና ከጓደኞች ጋር እኔ በአስራ ዘጠኝ መቶ ዘጠና አንድ ምት በስ ግንቦት ወር ነው የመጣሁት። በኢትዮጵያ ሰማንያ ሶስት ነው፣ ሀያ ስምንት አመት ነው ነው። በምን ምክንያት ነው ከኢትዮጵያ የወጡት? በዛ ሰዓት እንግዲህ ያው የጦር አባል ነበርን እኛ ጦር ግንባር ነው የነበር ነው። የመንግስት ለውጥ ተደረገ። የመንግስት ለውጥ የሚደረግበት ሰዓት እንግዲህ በቀጥታ ከአሰብ ወደ ጅቡቲ መግበሩት አጋጣሚ ነው ጅጉ። የነበረን ሌላ ምርጫ አልነበረንም። መንገዶችን ዝግ ነበሩ። ከዚያ በኋላም ደግሞ ወደ ሰ ተመለሱ አጋጣሚውን አላገኘንም ሌላ ነ ቅዱስ ነው። ሌላዋ ስደተኛ በአል አዴም የስደተኛ መጠለያ ውስጥ ከሀያ አምስት ዓመት በላይ ኖረዋል። በዚሁ መጠለያ ልጅ ወልደው አሳድገዋል። የልጅ ልጆችም ለማየት በቅተዋል። ጥያቄያችን አንድና አንድ ነው። መግቢያ የለንም። ቤተሰቦች አልቀዋል። ቤተሰብ የለም። ልጆች አፍርተናል። የልጅ ልጅም አይተናል። መውደቂያ የለንም። ለአንድ ቀን የሚያስተናግደንም የለም። እስካሁን ሀያ ስምንት ዓመት አስቀምጣችሁናል። አሁን ግን ወደ ሀገራችን መግባት እንፈልጋለን። መጠለያ ይሰራለን፣ መቋቋሚያችንን ስጡን። የእራሳችንን ማረፊያ እና መቋቋሚያችንን ከፈጡ እኛ ነገም እለት ቢያነሱን ሀገራችን ገብተን ከወገኖቻችን ጋር ለመቀላቀል ዝግጅንን። ጥያቄያችን መጠለያ ይሰጠን ነው። ቤተሰብ መስርተዋል። በጣም በጣም በጣም የልጅ ልጅ አይቻሉ። የልጅ ልጅ እዚሁ መጠለያ ውስጥ መጠለያ ውስጥ የልጅ ልጅ ያውም ልጄ አለች አጠገቤ። ሁለት ልጆች ነው የወለደችው የወለድኳት ልጄ ያ አባት ረዳት ሆኜ ከእግዚአብሔር ጋር ይኸው ይሄንን ችግር እየገፋን ነው ኑሯችሁ ምን ይመስላል በዚህ በካምፕ ውስጥ ያው ኢትዮጵያዊ ስለሆንን እርስ በርስ እንደጋገፋለን እንጂ ኑሯችን በጣም ከባድ ነው ሚስ ዘጠኝ ኪሎ ዱቄት ግማሽ ሊትር የምንሆን ዘይት በወር ይገርምሻል በእውነት ነው የምልሽ ይሄ ጨለማ ነው አንድ ሳሙና ለወር አንድ የሻይ ብርጭቆ ስኳር ወር ግን ኢትዮጵያዊ ስለሆንን ደግሞ በግልጽ ስለሆነ እጃችንን ስላልሰጥን እየተደጋገፍን የራሳችንን እየተፍጨረጨርን ነው እንጂ እነሱ የሚሰጡንም አታየው። አሁን ግን ይብቃን ስደት። በመጠለያው ተወልደው አድገው ልጆች የወለዱ ወጣቶችም ይገኛሉ። እነዚህ ወጣቶች ከሁሉ በላይ የሚያስጨንቃቸው የማንነታቸው ጉዳይ እንደሆነ ይገልጻሉ። ከድርጅቱ የስደተኛ መታወቂያ ውጪ ዜግነታቸውን የሚያረጋግጥላቸው መታወቂያ የላቸውም። ከነዚህ መካከል ስሟን እንዳንጠቅስ የጠየቀችን ወጣት በተወለደችበትና ና ባደገችበት መጠለያ እሷም የሁለት ልጆች እናት ሆናለች። እኔ

ተቀጣሪ ከረዳቸው የከን የተሻለ ያገኛሉ ማለት፣ እኛ እየስንሆን ስለያዩ ይችላሉ። አሁን ነገሮች ከተስተካከሉና ጥሩ ከሆነ ማለት ነው፣ ወደ ወደ ሀገር የሚሄዱ ነገር ከተስተካከሉ ወደ ሀገር ከገባ ማለት ነው። ለልጅ ልጆቻችን ስደትን አናወርስም፣ ስደት በእኛ ይብቃ፣ ወደ ሀገራችን መልሱን ነው ያልነው ይላሉ። ሌላው ስደተኛ ስደት ለልጅ አውርሳል፣ እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበራል። ስለዚህ ወደ ሀገር ቤት የመመለስ ጥያቄ ነው እንግዲህ ለሚሳሩ የሰጥ ነው። ሰው ወደ አገር ቤትም ራሱ በሄዳል። የት እንደምናሱ ምን እንደምንሆን ራሱ አላውቀው። በጅቡቲ የኤፌድሪ ልዩ መልእክተኛ እና ባለሙሉ አምባሳደር ሻሜቦ ሲሳሞ ስደተኞቹ በተባበሩት መንግስታት የስደተኞች ጥበቃ ስር በመሆናቸው ኃላፊነቱን ዩኤንኤችሲአር ለኢትዮጵያ ኤምባሲ አሳልፎ እስከሚሰጥ ምንም አይነት እገዛ ኤምባሲው ማድረግ እንደማይችል ገልጸው ልናል ገልጸውልናል በዩኤንኤችሲአር ስር ያለው ስደተኛ በህኩም የአንድ ሀገር መንግስት በአምሳ ሜትር ክልል ውጭ መቅረብ የማይችልም ኦልሬዲ አንደር ዘ ፕሮቴክሽን ውስጥ ዩናይትድ ኔሽን ስር ስለሆነ ማለት ነው። አሁን ደግሞ በሀገራችን ምቹ ሁኔታ ተፈጥሯል። ፕሮቴክሽናቸው ከተነሳ ወደ ሀገር መግባት ይችላል እ በኛ የተያዘ ካምፕ ውስጥ የተወለዱ ልጆች የእነሱ ዜግነት ጉዳይስ ዩኤንኤችአር ነው። ይህንንም ችግር ለሆኑ ከኢትዮጵያዊ ወላጅ እናትና አባት የተወለዱ ስለመሆናቸው ዩኤንኤችአር በኤርትራ ስቴት በጅቡቲ ሆስፒታሎች ናቸው። ወደ ምቸ የጅቡቲ መንግስት ቤት ሰርቲፊኬት ሲሰጥ ፋሚሊ መሆኑን ያሳያል። ይህን ፕሮሴስ በዚህ መልኩ ነው ያለው። በጅቡቲ የዩኤንኤችሲአር አልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና የስደተኞቹ ወደ ሀገራቸው የመመለስ ጥያቄን ተቀብለው አስፈላጊ መረጃ በማሰባሰብ ጉዳዩን በጥልቀት እየመረመሩ እንደሆነ ይናገራሉ። ቢኮዝ ቲስ ኢዝ አ ፕሮሰስ ዊች ኢንቮልቭዝ ሶ ሜኒ ስቴክ ሆልደርስ የጥገኛ ጠያቂ ኢትዮጵያውያኑን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው። ከኢትዮጵያ መንግስት ጋር ስለ ጉዞአቸው ተነጋግረናል። ጉዳያቸው በምን ሁኔታ ላይ እንደሚገኝም ለስደተኞቹ ለራሳቸው አስረድተናቸዋል። ገና መመለስ የሚገባቸው በርካታ ጥያቄዎች አሉ። ወደ አገራቸው ሲመለሱ የሚያስፈልጋቸው የደህንነት ጥበቃን ጨምሮ ከተመለሱ በኋላ ሕይወታቸውን እንዴት ሊመሩ እንደሚችሉ ጥናት በማድረግ ላይ ነን። በዚህ ዓመት መጨረሻ ሁሉም ነገር ተጠናቆ በሰላም ወደ ሀገራቸው እንደሚገቡ ተስፋ አደርጋለሁ። በጅቡቲ በዩኤን ኤችሲአር ስር ያለው የአልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና በመጠለያው የተወለዱ ልጆች ዜግነትን በተመለከተ ጨምረው ገልጸውልናል። ከኢትዮጵያውያን ወላጆች የተወለዱ ልጆች በትውልድ ኢትዮጵያዊ ናቸው። ስለ ማንነታቸው የምንጠራጠረው ነገር የለም። በዚህም ችግር የሚገጥመን አይመስለኝም። ከቤተሰቦቻቸው በምንም መንገድ መነጠልም አንችልም። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር በድረ ገጹ ባወጣው የቅርብ መረጃ መሰረት ከ27 ሺህ የሚበልጡ ጥገኝነት ጠያቄዎች በጅቡቲ ይኖራሉ። ጥገኝነት ጠያቄዎቹ በአብዛኛው ከኢትዮጵያ፣ ኤርትራ፣ ሱማሊያ፣ ከቅርብ ዓመታት ወዲህ ደግሞ ከየመን የተሰደዱ ናቸው። የስደተኞችንና የተፈናቃዮችን ወደ ሀገርና ወደ ኖሩበት ቀየ በፈቃደኝነት መመለስ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአርም ዓለም አቀፉ የፍልሰት ድርጅት አይኦኤምም እንዲሁም የኢትዮጵያ መንግስት ራሱም የሚያበረታቱት ውሳኔ ነው ክትትላችንን እንቀጥላለን መስታወትን ለዘገባው አመሰግናለሁ ወደ ተከታዩ ዘገባ እንለፍ የዚምባብዌን ፕሬዚደንታዊ ምርጫ ተከትሎ በተካሄደ የተቃዋሚዎች ሰልፍ ላይ ቢያንስ ሰባት ሰዎች የተገደሉበትን ተኩስ አስመልክቶ ምርመራ ተጀምሯል። በጥቃቱ የተጎዱና የቆሰሉ ይካሳሉ የሚል ተስፋ ማድረጋቸውን ጠቅሶ ሪፖርተራችን ኮሎምበስ ማሁንጋ ከሐረሬ ያጠናቀረውን ዘገባ ቆንጅት አየለ ታቀርበዋለች። በተቃውሞ ሰልፉ ላይ በአውቶማቲክ መሳሪያ በተተኮሰ ጥይት ተመቶ የቆሰለው ኤድሪያን ሙንጀሪ ነፍሴ በመትረፏ እድለኛ ነኝ ይላል። የ31 ዓመቱ ኤድሪያን እንደ ኤሮፓውያን አቆጣጠር ነሐሴ አንድ ቀን በጸጥታ ኃይሎችና በተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ላይ በተተኮሰ ጥይት ቀኝ እጁ ላይ ተመቶ ቆስሏል። የዚምባብዌን የድህረ ምርጫ ሁከት በተመለከተ ምርመራ የሚያካሂደው ኮሚሽን ፊት ቀርቦ በሰጠው ቃል ወታደሮች የተቃዋሚ ፓርቲ ደጋፊዎች ላይ ጥይት ሲተኩሱ ተመልክቻለሁ ብሏል። የምስክርነት ቃሉን ከሰጠ በኋላ ቪኦኤ አነጋግሮት ነበር። በስርዓቱ በጠቅላላ ምርር ብያለሁ። ካሳ ይከፈለኛል ብዬ አስባለሁ። ምክንያቱም አሁን በእጄ ምንም ነገር መስራት፣ ከበድ ያለ ነገር ማንሳት አልችልም የሚሰጠኝ ካሳ የደረሰብኝን ጉዳት የሚያካክስ ይሆናል ማለት ሳይሆን በቃ መኖር እንድችል እንጂ። የሀገሪቱ ፕሬዚደንት ኤመርሰን መናንጓጓ ናቸው። ነጻ መርማሪ ኮሚሽኑን ያቋቋሙት የሚመሩትም የቀድሞው የደቡብ አፍሪካ ፕሬዚደንት ክጋሌማ ሞትላንቴ ናቸው። ኮሚሽኑ ቢያንስ ሰባት የተቃውሞ ሰልፈኞች ስለተገደሉበትና ብዛት ያላቸው ስለቆሰሉበት ጥቃት በሶስት ወር ጊዜ ውስጥ ምርመራውን አጠናቆ ሪፖርት እንዲያቀርብ ተጠይቋል። ተቃዋሚዎች ሰልፍ የወጡት በሐምሌ ወር የተካሄደው ፕሬዝደንታዊ ምርጫ ውጤት ይፋ እንዲደረግ በመጠየቅ ነበር። መንግስቱ እንደሚለው ፖሊሶች ሰልፉን መቆጣጠር ከአቅም በላይ ሲሆንባቸው የጦር ሰራዊቱን እርዳታ ይጠይቃሉ። ማንኛው ነው ተኩስ ከፍቶ ሰው የገደለውና ያቆሰለው የጦር ሰራዊቱ በጉዳዩ ላይ እስካሁን ድምጹን እንዳጠፋ ነው። ያ ጥቃት ከደረሰ ከሁለት ቀናት በኋላ ፕሬዚደንት መናንጋጓ በምርጫው ማሸነፋቸው ይፋ ተደረገ። የተቃዋሚው የዲሞክራሲያዊ ለውጥ ንቅናቄ ቃል አቀባይ ጄከብ ማፉሜ የኮሚሽን ምርመራ የሚባለው ከይስሙላ የሚያልፍ አይደለም ይላሉ። አንድ ፎር ሲሪየስ ፒፖል ቱ ኮንቲኑ ሂሪንግ ቴስቲሞኒ አባውት ሃው ፒፖል ዴሞንስትሬትድ ሁኔታውን በደንብ ለሚገነዘበው ሕዝብ በተከታታይ የሚያሰሙት ሰልፉ እንዴት ነው የተከናወነው፣ ሰልፈኛው እንዴት ነበር ሐሳቡን የሚገልጸው፣ በዛ ላይ የሚሰጠውን የምስክርነት ቃል ነው። ዋናው ወሳኙ ጉዳይ ግን አልተነሳም። ማን ነው ጦሩን ያዘመተው? ማን ነው የእውነት ጥይት አስታጥቆ የላከው? ማን ነው ተኩስ ብሎ ትዕዛዝ የሰጠው? ማን ነውስ ተኩሶ ሰው የገደለው? ይሄ ነው መጠየቅ ያለበት። ያ ሲሆን የሚመለከታቸው ሰዎች በወቅቱ ምን እያሰቡ ነበር፣ የተሰጣቸው ትዕዛዝስ ምን ነበር የሚለውን ለመጠየቅ ይቻላልና ፕሬዚደንት ሙትላንቴ በዚህ የኩምክና ትርኢት ስማቸውን ማስጠራታቸው ያሳፍራል። የቀድሞ የደቡብ አፍሪቃ ፕሬዚደንት ማለትም የኮሚሽኑ ሊቀመንበር በበኩላቸው በተያዘው ምርመራ ውጤት መገኘቱ አይቀርም ብለው ተስፋ እንደሚያደርጉ ነው የሚናገሩት። ኃላፊነታችን ተዋናዮቹን ለይቶ ማወቅ ነው። የመሪዎቹ ስትራቴጂ ምን ነበር? ለድርጊቱ ያነሳሳቸው ምክንያትስ ምንድን ነው? የአገሪቱ ፖሊስ ሰራዊት ሕግና ሥርዓትን ለማስጠበቅ ያለው ኃላፊነት ምን ያህል ነው የሚለውን እንመረምራለን ሕግና ስርዓትን ለማስከበር የጦር ሰራዊቱን መጥራት ለምን አስፈለገ? የተወሰደው እርምጃ የሕዝብን ደህንነት ለመጠበቅ ሕግና ስርዓትን ለማስከበር ተገቢ በሆነ መጠን ነበር ወይ? እናጣራለን። ከኮሚሽኑ ካሳ የሚጠብቁት ታዲያ ተቃዋሚ ሰልፈኞች ብቻ አይደሉም። አንድ ከፍተኛ የገዢው ዛኑ ፒኤፍ ፓርቲ ባለሥልጣን አንድ መቶ ሺህ ዶላር የሚያወጣውን አውቶቡሴን በፓርቲያችን አርማ አሸብርቆ ስለነበር ተቃዋሚ ሰልፈኞች አጋይተውብኛል ሲሉ ለኮሚሽኑ ቃላቸውን ሰጥተዋል። ክቡራትና ክቡራን አድማጮች ከዚህ በሳምንት ሰባት ቀን ከሚተላለፍላችሁ መደበኛ ስርጭት በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት ከሁለት ሰዓት ተኩልም ጋቢናን እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዴናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ሞቢ ላይ ታገኙናላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ42 ደቂቃ ነው የምናስተናግዳችሁ። ሶሎሞን አባተና አዳነች ፍስሀዬ ነን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። እስኪ ሲስክ ቴክኒሻኑ ነው የማኅበራዊና መገናኛ የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ሙዚቃን ጋብዛችሁ። የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ስወድሽ ውድ ውድሽ አለው የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ i know you by me to dark, i you're this is what and if it and i and if and i dare to and i and it would look for Christian, but for The but like the his what ግጥም፦ ገብረ ክርስቶስ ደስታ፣ ድምፃዊ ሚካኤል በላይነህ፣ እኔ ወድሻለሁ። እናመሰግናለን። ክቡራትና ክቡራን አድማጮች፣ ከምሽቱ ሶስት ሰዓት ከአርባ አራት ደቂቃ ሆነ። ወደ ተከታዩ ዝግጅታችን እናልፋለን። ባህልና ማህበረሰብ ተከታዩ ዝግጅት ነው። Wir müssen Albert das, der Grund fürs der ዕውቁን ደራሲ ፊዮደር ደስታየቭስኪን ስመጥሩና ብዕረኛ ስመጥሩን ብዕረኛ ሊዮ ቶልስቶይን የሕይወት ፍልስፍና እና እምነት የሚመረምር መጽሐፍ ነው። በመጽሐፉ ጭብጦችና የሕይወትን ትርጓሜ በሚፈትሹ ጥያቄዎች ዙሪያ ከደራሲው ከዶክተር ዋልተ ንጉሥ ዳርጌ ጋር የተጀመረ ወግ የመጨረሻ ክፍል ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው፣ አወያዩ። የውይይታቸውን ያለፈ ሳምንት ክፍል ከገታበት ሐሳብ መለስ ብሎ በሚያስታውስበት ጥያቄ ይነሳል። አሉላ ለዚህ ምሽት ተከታይ ክፍል ዶክተር ዋልተ ንጉሥ ይሄ የሰው ልጅ የመኖር ዓላማ ወይም የሕይወት ትርጉም ቀደም ብለን እንዳነሳ ነው፣ በዘመናት ውስጥ በተለያዩ ጊዜያት በተለያዩ ሰዎች በተራውም በተጠበበው ይነሳሉ። በኪነ ጥበብ ስራዎች እንመለከተዋለን። ያለቀ መልስ የሚገኝለትም አይመስለኝም። ጥያቄውም ይቀጥላል፣ መልስ ፍለጋውም እንዲሁ። ነገር ግን አንዳንድ ጊዜ ከሌላ ጊዜ በበለጠ ጥበቅ አድርገን እንድንመለከት፣ እንድንጠይቅ ያደርጋሉ። ይልቁንም የበረታ የኑሮ ጫና፣ የበረታ የተሳከረ ሁኔታ ውስጥ መግባት እነኝህን ጥያቄዎች በቅጡ እንድንመረምር፣ ስለ ራሳችን የበለጠ እንድንረዳ፣ እንድናውቅ ይጋብዛሉና እስኪ ከነኝህ ታላላቅ የጥበብ ሰዎች ምሁራን እንንጠቅና የራሳችንን እናድርገው። በተራው ሰው አይም እነኝህን ጥያቄዎች እናንሳ። ለምን ተፈጠርኩ? ቀደም ብለ ያነሳው ጥያቄ ይነሳል። ምንድን ነው ትርጉሙ? ምን ኖርለት ይነሳል። እነኚ መጠየቅ በቻልን ቁጥር ደግሞ ምናልባትም የተሻለ ሰው የመሆን እድል ይሰጠን ይሆናል ተብሎ ይታሰባልና፣ አንተ እንዴት ታየዋለህ? ከእነኚህ ምሁራን ውጭ እንደ አንድ ሰው እንደ ግለሰብ፣ ይልቁንም ደግሞ ማህበረሰብ ውስጥ በሚታዩ ጥቅራኔዎችና ግጭቶች አይ እንዴት ትመለከተዋል? ይሄን ጥያቄ ምን አይነት ጥያቄዎችን ሰዎች ማንሳትስ፣ መመርመርስ፣ ማዛመድስ አለባቸው ካሉበት ነባራዊ ሁኔታ ጋር? ይሄ ጥያቄ ይገርማለ ለኔ በጣም ፐርሰናል የሆነ ጥያቄ ነው። መግቢያችን ላይ እንደተነጋገርን ከዛሬ 18 አመት በፊት ከኢትዮጵያ ወደ ጀርመን ሀገር ለትምህርት መጣሁኝ። ጀርመን ሀገር ማስተርሴን ከሰራሁኝ በኋላ የፒኤችዲ የመስራት እድል አገኘሁ። ከዛ በኋላ ደግሞ በአንድ ዩኒቨርሲቲ የማስተማር እድል ሳገኝ በሶስቱም ዩኒቨርሲቲዎች ውስጥ እኔ ማርበ በነበርኩበት ጊዜ ጥቁር ከአፍሪካ እኔ ብቻ ነኝ። አሁን እኔ በማስተምርበት ዩኒቨርሲቲ እኔ ብቻ ነኝ ከአፍሪካ በመርመር ደረጃ፣ በተማሪ ራሱ አሁን ከአፍሪካ በኤሌክትሪካልና በኮምፒውተሩ ጥቁሮች አላቅም። ይሄ ብቻ ሳይሆን በጀርመን የሚበዙት የሚታወቁት በስደተኝነት ነው እና የሚበዛው ሰው እንደዛ ነው የሚያይ ኢቨን በዩኒቨርሲቲ ውስጥ ስማርም ሳስተምርም የመጀመሪያው ኢሜጅ የሚስሉት እኔ ስደተኛ እንደሆንኩ ነው እንደ ማንኛውም ስደተኛ ነው የምታየው እና እንደዚህ አይነቱ የቀን ተቀን ልምምድ ማን ነኝ እኔ የሚለውን ጥያቄ ሳልወድ እንድጠይቅ ያደርገኛል ጎላ ያደርገዋል ማን ነኝ እኔ ለምንድን ነው የምኖረው ለእኔ ግድ የሚለው አለ ወይ የእኔ መኖር ለሌላው ሰው ልዩነት ያመጣል ወይ እኔ ስለ ራሴ ከራሴ ጋር ታሪቅ ታርቅ ያለሁ ወይ? በራሴ በገጽታ ይሁን በምኖርበት ኖሮ ታርቅ ያለሁ ተቀብዬ ነውኖው የሚለው ነገር በየቀኑ የምጠይቀው ነገር ነው እና እምነት ሳይኖረን ማን እኔ የሚለውን ነገር ሳንመልስ የምኖርለት ነገር ለምንድን ነው ብዬ ሳልመልስ መኖር አልችልም። ማን እኔ የምኖርለት ምክንያት የሚለውን ትልቁን ጥያቄ ሳልመልስ መኖር አልችልም ነው ያልከው ዶክተር ዋልት ንጉስ ይህን ሀሳብ የሚያውጠነጥኑ ብዙዎች ዘንድ በተለያየ መንገድ ጥያቄውም መልስ ፍለጋውም ትርጉም ላለው ህይወት እንደ አይነተኛ መንገድ ዘይቤም ተደርጎ ይታያልና የነኝን ታላላቅ ሰዎች አስተሳሰብ ዘይና መንገድ በቃኝህበት መልኩ እስኪ ደግሞ ያንተን መንገድ ገፋ አድርገ በጨረፍታ አሳየን። በየቀኑ እነዚህን ጥያቄዎች እንደ አዲስ ባልመልስም እያረጋገጥኩኝ እመልሳለሁ። እኔ የክርስትና እምነት ተከታይ ነኝ። የክርስትና እምነት በጣም በሚያስደንቅ መልኩ ለህይወቴ ከፍተኛ ማረጋገጫ ሰጥቶታል። በእግዚአብሔር አምሳሌ የተፈጠርኩ ሰው ነኝ። እግዚአብሔር ቅድም አይንስታይን እንዳለው በጣም በሚያስደንቅ አእምሮ፣ በሚያስደንቅ ስርዓት፣ በሚያስደንቅ የሂሳብ ቀመር ነው ምድርን የሰራው እና ከዛ በላይ ደግሞ ከየትኛውም ፕላኔት ይበልጣል ይላል። ሰው በዩኒቨርስ ላይ ከምታገኘው በረቂቅነቱ ው ከየትኛውም እንደውም ፕላኔት አደለም እሱ የሚለው ይቅርታ፣ ከየትኛውም የሶላር ሲስተምን የሶላር ሲስተም ኮምፕሌክሲቲ ብታየው አንድ ንብ ትበልጣለች ይችላል። የአንድ ንብ አሰራር በጣም እሱ ያስደንቀዋል አይነስታይን እና ለኔ ይሄ ትልቅ ምክንያት ነው። በእግዚአብሔር አምሳ ላይ የተፈጠርኩ ፍጥረት ነኝ። እዚህ አሁን በጀርመን ጎዳናዎች ላይ ስመላለስ ሰው ባያቀኝም እንኳ ያ ጥቁር ሰው ቢሆን መጠሪያየም እንኳ እኔ በእግዚአብሔር አምሳ ላይ የተፈጠርኩ ነኝ። ደግሞ ወደ ክርስትናው ስትመጣ የልዑል እግዚአብሔር ልጅ በመስቀል ላይ ለእኔ የሞተልኝ ሰው ነኝ የሚለው ትልቅ ማረጋገጫ ይሰጠኛል። ለምኖርበትም ነገር ደግሞ አሁን ቅድማ ከዶስቶኤቭስ ጋር በጣም ነው መስማማው። ነጻነትን በፈቃድ መስጠት ሰው ሳያይን ብዙ ነገር ማረግ ሲቻል፣ ሰው ሳያየን መስረቅ ይቻላል። ሰው ሳያይን መወስለት ይቻላል። አያረጋግጥም ብሎ መዋሸት ይቻላል። ስለ ራሴ የተለያየ ግምት ለሰው አቅርቦ መስጠት ይቻላል። እና ይህ ሁሉ ሲቻል በፈቃድ ግን መስጠት ይሄ ነው ትልቁ ነጻነት ብዬ ነው የምገምተው። ና በዚህ መረዳት ነው እኔ እንደ ግል ስለጠየከኝ ነው ምነግ የግሉም ነው። ከፍልስፍና ከአስተሳሰብ ራቅ ያለ ዘመንና ቦታን ከሚወክል እምነት ይልቅ የበለጠ ለአድማጮቻችን የራስ የሆነውን ነገር ልናመጣም ይረዳልና አመሰግናለሁ። ይሄን መሰረታዊ ጥያቄ ለመጠየቅ የግድ መራቀቅ እንደማይጠይቅ እንስማማና ማንኛውም ሰው ትርጉም ያለው ህይወት እንዲኖር ተግቶ መስራት ያለበት መጣር ያለበትን ያህል መሰረታዊ የሆኑ ያልተዛነፉ ሌሎችን የማይበድሉ ነገሮች ውስጥም ለመኖር መፈለግ ብዙ እውቀት የሚጠይቅ አይመስለኝም መሰረታዊ ነውና። ነገር ግን አንዳንድ ጊዜ የፍልስፍናው አስተሳሰብ ቀደም ብለን የምናነሳቸው ምሁራዊ ጥያቄዎቹ የጥናት ጥያቄዎቹ ከቀለም መቁጠር ጋር ተያይዘው የሚነሱትን ያህል መማር ብቻውን ሲያድንም አናየም። እውቀት መኖሩ ብቻውንም ሲፈታቸው አናየም። አንዳንዴ ቀለም በቆጠረው ፊደል በለየው ብሶ እናያለን። እስኪ መልከት ታርገ ይብሳል። እውነት ነው። ለእኔ ትልቁ ችግር ምንድን ነው? አሁን በመጽሐፌ ላይ እግዚአብሔር በሰው ህይወት ውስጥ ያለው ቦታ፣ ከዛ ደግሞ የሰው ህይወት እንዲነበረ ቅደም ተከተሉና፣ ለኔ የመጀመሪያውን ጥያቄ ሳንመልስ፣ የኔ ባለቤት ማን ነው የሚለውን ጥያቄ ሳንመልስ የሁለተኛውን ብንመልስ ትርጉም አይሰጥም። ምክንያቱም ዶስቶየቭስኪም የሚለው ይህንን ነው። እግዚአብሔርን ከቀመሮቻችን ካወጣን ሁሉ ኢኩዌሽኖች ኮላፕስ ያደርጋሉ ይላል። በቃ በምንም ተአምር ሌላውን ሰው ማሳመን አትችልም። የምትኖረው በዚህ ምክንያት ነው ብለህ እግዚአብሔርን ካወጣው የኔ ባለቤት ግን እግዚአብሔር ነው የሚለውን ነገር ስታይ አንደኛ ለእግዚአብሔር ተጠያቂ ትሆናለህ፣ ይጠይቀሃል እግዚአብሔር ለምን እንዲያረክ እባላለሁ ብለህ ታስበል። ሁለተኛው ነገር ደግሞ እግዚአብሔር አልልይ ማለትን ትችላለህ። እኔ ከምቀድም ወንድሜ ይቅደም ብትለው ለምን እግዚአብሔር አያስብልኛል እና እግዚአብሔር በህይወታችን ቦታ መኖሩ ሳንናወጥ እንድንኖር ለሌላውም ፌር እንድንሆን ያስገድደናል። መስረቅ አያስፈልገኝም። ግን እግዚአብሔርን ከኩዌሽኑ አውጣውና ህይወት የምታመጣብን ተግዳሮት ውስ ው በየቀኑ ህመም አለ፣ ማጣት አለ። ያኔ ማንም ሰው የማያስብልህ ከሆነ የመጀመሪያው ጥያቄ በቅጡ አለመመለስ ይመስለኛል። ለብዙ ነገሮቻችን በአንጻሩ ደግሞ ከእምነት ጋር የተያያዙትን ነገሮች ደግሞ በተቃራኒው ብሎ መመልከትን ሞክር። ዶክተር ዋልት ንጉስ፣ አንዳንድ ጊዜ መሰረታዊ የእምነት መርሆችን መከተል መለማመዱ ስለ እምነትም ቅድም ከእምነት ጋር ተያይዘው ስለሚነሱ ስለ ፈጣሪ ማንነት ስለ ግንኙነታችን ማወቁ እንደሚረዳ ግልጽ ያደረግከውን ያህል መንፈሳዊ ሳይሆኑም ቀናውን መንገድ መከተልም አለና ምናልባትም አንዱን ሲያነሱ ሌላው መጣል እንዳይሆን በሱስ መንገድ በምርምር ስራዎችም እንደተመለከትከው የህይወት ግንዛቤን አሁን እንደምታካፍለን የግድ መንፈሳዊ ስራ ሳይሆኑ ጤናማ ህይወትን ለመምራት የሚቻልበት መንገድ ማወቅ ይችላሉና ሰዎች። እውነት ነው። አሁን ከፍሮይድ በስተቀር ሶስቱን ሰዎች ፊሎሶፊ ስታይ አይንሽታይን፣ እግዚአብሔር በሰው ጣልቃ አይገባም ብሎ ያምናል። ኢምፐርሰናል ነው ብሎ ያምናል አይደል? ግን ሶስቱንም ያስማማቸው ነገር ምንድነው? የሰው ልጅ ሰላም የሚያመጣለት ለራሱ ሃርመኒ ሊያመጣለት የሚችለው ነገር ባልንጀራውን እንደራሱ አድርጎ ሲወድ ነው ይላሉ። ይሄ አሁን ሃይማኖታዊ መሆን አያስፈልገውም። ምክንያቱም አሁን የኢሮፒያን ፖለቲክስ ብታየው የሚበዙቱ መንፈሳዊ የምትላቸው አይደሉም፣ ግን ከማጣት ብዙ ተምረዋል። አሁን እስከ ሁለተኛው ዓለም ጦርነት ድረስ ብዙ ነገሮችን ኤክስፐሪመንት አድርገዋል። በሶሻሊዝም ሞክረዋል፣ በኮሚኒዝም ሞክረዋል፣ በናሽናል ሶሻሊዝም ሞክረዋል። ሁሉ ነገር አይተውት ብዙ ዋጋ አስከፍሏቸዋል እና በቃ የመጨረሻው ነገር ወደ ሰላም የሚያመጣን መከባበር ነው ይሄ ሌላው ሊያደርግብህ የማትፈልገውን ነገር አንተም ሌላው ላይ አታድርግ የሚለውን ነገር እንደ ወርቃማ ስርዓት አይተውታል እና ይሄው ደግሞ እየሰራላቸው ነው አትሊስት እስካሉበት ሁኔታ ስታይ ሰላማዊ ናቸው እኛ ቀኑን ሙሉ የትም ገብተን እንውላለን ማታ አምሽተን እንገባለን ህጻናት ልጆች እስከ ምሽቱ አምስት ስድስት ሰዓት ውጭ ቆይተው ይመለሳሉ። ምንም አይሆኑም። ሰርቶላቸዋል ልፈልጌ ነው እና ባልንጀራን እንደ ራስ መውደድ ሃይማኖታዊ መሆን አያስፈልገውም። ብቻ መሆን የለበትም አያስፈልገውም። ይሄ ተለዋዋጭ ሁኔታዎች በዓለም ውስጥ የሚታዩ ምናልባትም የአኗኗር ዘይቤያችን የሚቀይሩ የሚመስሉ መሰረታዊ ጥያቄዎች እንዲነሱ የሚያደርጉ ስደትን የመሳሰሉ ፍልሰት በስፋት እናያለን። አሁን ከመካከለኛው ምስራቅ ወደ አውሮፓ እየጎረፉ ነው። አንዳንድ ስርዓቶችን እያስለወጡ ነው። በዩናይት ስቴትስም የፖለቲካ ሁኔታ ከዚህ ቀደም ታይቶ በማይታወቅ ማለት፣ የሚያስችል የቅርብ ጊዜ ታሪክን ነው የማነሳው፣ እየተለወጡ ባሉበት አንዳንድ ጊዜ በቀቢጸ ተስፋነት ሳይሆን እንደው ከንቱ ነው ለሁሉ ነገር መሯሯጥ ለግል ብልጽግና ከሚገባው በላይ መሯሯጥም ከንቱ ነው የሚለውም ጥያቄ ቅድም ከምናነሳው የህይወት ትርጉም ጋራ ተዛምዶ ይታያል እና ለግል ጥቅም ሲባል የሚሮጠውንም ገደብ እንዲበጅለት ሰዎች እንዲመለከቱ በዚህ በመጽሐፍ ሪዝን ፎር ላይፍ ለህሉና ምክንያት በሚጠይቀው መጽሐፍ ቅኝት እንዴት ታየዋለህ? እኔ በሁለት አይነት ነው የማየው። አሁን የፍልሰትን ወይም ስደትን ስታይ እና ወደ አሜሪካ ስትመጣ ደግሞ ይሄ አምባገነኝነት እየተባባሰ መምጣቱ፣ የአሜሪካ ትልቁ ችግር ሰዎች የሌላውን አለማወቅ ይበዘብዙታል፣ ኤክስፕሎይት ያደርጉታል። ትልቁ የአሜሪካ ችግር እኔም የሚመስለኝ ምንድን ነው፣ አብዛኛው ሰው ሃይማኖተኛ ሰው ነው ግን ሃይማኖት እንደዚህ ነው ወይ የሚለው ብሎ ነገሮችን ለመመርመር ፈቃደኛም አይደለም። ራሱ ይሄ የመልቲሚዲያው ዓለም የቴሌቪዥኑ የሚያመጣው ሰዎችን ከእውቀት እንዲነጥሉ እያደረገ ስላመጣ የዛ ኮንስ ኮንስ ነው አሁን ትልቁ ችግር ብዬ የማየው። እውቀት ደግሞ የሚመጣው ነገሮችን በቅጡ በመፈተሽ በቅጡ በመመርመር ነው። እና በእርግጥ የአፍሪካንም ወደ ሚድል ኢስትም ስትመጣ የስደቱ ትልቁ ችግር ምንድን ነው ሰዎች መብታቸውን አለማስከበራቸው ነው። ዲክቴተርሺፕ እንዲገኙ ያደርጋል ለሚበዛው ሰው ነጻነት ለሚበዛው ሰው ፍትህ፣ የተወሰኑ ሰዎች መቸገር አለባቸው። ነጻነት ዝም ብሎ በነጻ የሚመጣ ነገር አይደለም እና ትልቁ ችግር በቃ የእውቀትና የመድፈር ችግር ነው ብዬ ነው የማየው። እንደው ዘና ባለው ስሜት ውይይታችንን እንቋጭ። የቀረው አንድ ደቂቃ ነው። ዶክተር ዋልተንጉስ በጥናትና በምርምር ሰፊ ጊዜን እንደሚያሳልፍ ሰው፣ በምርምር ስራዎች ውስጥ ጊዜን እንደሚያጠፋ ሰው እና ይልቁንም ደግሞ የጥናት ስራዎችንም ሆነ ይህን የመሰል ልቦለድ ስራዎች አላነሳንም ጨምሮ በርከት ያሉ ስራዎችን አውጥተሃል እና በመጽሐፍ ከመጽሐፍ ጋር ከጥናት ጋር በተገናኘ እንደሚያሳልፍ ሰው ብቻ ሳትሆን የህይወትንም ለዛ ለማጣጣም ለራስ የፈቀድክ ይመስላል። አንዳንድ የህይወት ምልከታን የሚመለከቱ ጽሁፎች እንደተመለከትኩት፣ ያንንም ማመጣጠን የቻልክ ይመስላል። በሱ እንቋጨው፣ ምን ይመስላል የኑሮ ሁኔታ፣ ለኑሮ ያለህ አቀራረብ ምን አዎ፣ ከህይወት ጋር ፍቅር ይዞኛል ብል በቃ ደስ ይለኛል። ከህይወት ጋር እያንዳንዷን ቀን የምወደው ነገር እያደረግኩ ማሳለፍ እወዳለሁ። መሮጥ እወዳለሁ፣ መዋኘት እወዳለሁ። ዊንተር ሲሆን ወደ አልፕ ሴልን ከልጆች ጋር እስኪ እናደርጋለን፣ የበረዶ ሸርተቴ በበረዶን እንሸራተታለን እና አሁ ይሄኗ ህይወት ኃላፊ ናት። ስለዚህ እያንዳንዷን ቀን አጣጥመ ስታሳልፈው ህይወት ትርጉም እያገኘ ይመጣል። በዛ ልኩ ደግሞ ግዴለሽ ከሆንክ ደግሞ ነገ የሚባለው ነገር አይኖርም። ዛሬ ካልተዘጋጀለ ነገ የሚባለው ነገር ዛሬ ነው የሚዘራው። ልክ ነው። ከህይወት ጋር ፍቅር የሚያጓጓ የሚጋባም ስሜት ይመስላል። እነኚህ በታላላቅ ሳይንሳዊ ስራዎቻቸው የሚታወቁ ነገር ግን የግል አመለካከታቸውና ፍልስፍናቸው ከአምላክ ጋር ያላቸው ግንኙነት በጥልቀት ያልተመረመረ ነው በሚል መንፈስ ስራዎቻቸው እንዳሰ ለዛሬ ለእኛ እንደሚሆን ምናልባትም በዚህ ሰዓት የሚከታተሉ ታዳሚዎቻችን ከራሳቸው ጋር እንዲያዛምዱ፣ ላቀረብካቸው ሀሳቦች ለጊዜህ አመሰግናለሁ። ወደ ሀገርህ መመለስህ ነው። ሁለተኛው ሀገርህ ከህይወት ጋር ፍቅር ወድጀዋለሁ። እግዚአብሔር ስጥልኝ። ዶክተር ዋ አመሰግናለሁ አሉላ ስለ ጋበዛችሁኝ፣ እዚህም ደግሞ መጥቼ በጣም እንደ ቤተሰብ ስለ ተቀበላችሁኝ፣ አንተንም ሞ በአካል ማግኘት በጣም በጣም ደስ አሰኝቶኛል። ዛሬ ከብዙ ጊዜ ጀምሬ በድምጽ ማውቃቸውን እነትዝታን፣ እነሰለሞንን እንደዚሁ ደግሞ ማግኘት አመሰግናለሁኝ ሉላን እንዲሁም ዶክተር ዋልት ንጉስን እናመሰግናለን። እኛም ከዚህ ከስቱዲዮ ክቡራትና ክቡራን፣ ዝግጅታችን ወደ መጠናቀቁ ነው። አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ65 ሳንቲም ነው፣ በኢትዮጵያ ብሔራዊ ባንክ የአርብ ጥቅምት ሁለት ዝርዝር መሰረት ዌብሳይቱ ኤንቢኢ ጂኦቪ ኢቲ ላይ የሰፈረ ነው። 18 ምንዛሬዎችን እዚያው ዌብሳይት ላይ ማግኘት ይቻላል። በተጨማሪ የባንክ መሸጫ ዋጋ 28 ብር ከ21 ሳንቲም ነው። እንዲሁም የአንድ በርሜል ድፍድፍ ዘይት ዋጋ 80 ብር ከ05 በብሬንት እንደዚሁም በኒውዮርክ ዋጋ 69 ዶላር ከ75 ሳንቲም ነው። የ99.96 ከመቶ ጥራት ያለው የ24 ካራት ወርቅ ዋጋ ዛሬ 38 ብር ከ38 ዶላር ከ67 ሳንቲም ወይም 1122 ብር ከ82 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ከፊል ደመናማ፣ ዝናባማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሽስ ይሆናል። ዝግጅታችን ተጠናቀቀ።